የባህር ዳር ከተማ ፖሊስ መምሪያ እና የክልሉ ፖሊስ ኮሚሽን በባህር ዳር ከተማ ከሚገኙ የባጃጅ አሽከርካሪዎች ጋር ውይይት አድርገዋል። በውይይቱ የተገኙት አሽከርካሪዎች እንደሚሉት ፈቃድ ያልተሰጣቸው ኮድ ሁለት እና ኮድ ሶስት የተባሉ ባጃጆች በህገወጥ መንገድ በከተማው ተሰማርተው ለወንጀል መፈጸም አይነተኛ ምክንያቶች ሆነዋል። እኛ የባጃጅ አሽከርካሪዎች ወንጀልን ፈልገኖም ሳንፈልገውም ሲፈጸም እናያለን። ነገር ግን እኛ ወንጀለኞችን አሳልፈን በምንሰጥበት ጊዜ እኛ በአንደኛው ወይ ስንወጣ እነሱ በአንደኛው ወይ ይወጣሉ። ከበስተጀርባው ሌላ የህግ አካል አለ። እንደ አስተያየት ሰጪው አጋልጠው ለህግ አካል ሲያቀርቡ ወዲያውኑ ይለቀቃሉ። ለሚፈጸሙ ወንጀሎችን ፖሊስ አይመለከተኝም የሚል ምላሽ እየሰጠ እንደሆነ ነው እኚሁ አስተያየት ሰጪ የሚናገሩት። አይመለከተኝም የሚል በጸራራ ፀሐይ ሽውጥ ሲወጣ፣ በጸራራ ፀሐይ ጩቤ ሲወጣ፣ ፓፒረስ አደባባይ ላይ ፖሊስ ቁጭ ብሏል፣ ወታደር ቁጭ ብሏል። ሌላው አስተያየት ሰጪ ደግሞ ፖሊስ እና ሌባ ተደምረዋል ይላሉ። ጀምሮ ከሌባና ከፖሊስ መደመር ሁለቶች ተደምረዋል። ህብረተሰቡ እየተበጠበጠ ነው። እኛ ለማን ነው የምንናገረው? አቤት ምንለው? ሰሞኑን በተደረጉ ስራዎች አንጻራዊ ሰላም መፈጠሩን የሚናገረው የባጃጅ አሽከርካሪ ደግሞ ሕገወጥ ለተባሉት ኮድ ሁለት እና ኮድ ሶስት ታርጋ የሰጣቸው ማን ነው ሲል ጠይቋል። መጀመሪያ ወንጀል የሚሰራ ማን ነው ሲባል የባጃጅ ሹፌር ይባላል። ማን ስለሚተባበረው ፖሊሱ ቢያዝ ይፈታል አሁን ባይ ሰሞን ፍተሻ ወጣችሁ፣ መልካም ነገር ነው። እኔ ስለማመሽ ያውቀዋለሁ። ሰላም አግኝቷል ሁሉ ሰው። ለምን ዘላቂነት አይኖረውም? የወረዳ ኮዱ ለኮድ ሶስት ይባላል። ሰሌዳውን እራሱ ቀጥጦ የሰራው እናንተ ካልሰጣችሁት የት ያመጧል? እንደ ሳይክልታል ጋራጅ ይሰራ በመንግስት የሚሰጣረም የት ይመጣል? የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበራ አዳሙ በወንጀል የተጠረጠረን ግለሰብ የህግ አካሉ ያለ በቂ ምክንያት ይለቃል የሚባለው ትክክል መሆኑን አመልክተው፣ የዚህ አይነት ተቋም እንዲኖር አያስፈልግም፣ ይህ ድርጊትም ይታረማል ነው ያሉት። አያይዘውም ህብረተሰቡ ህጋዊ ባልሆኑ ኮድ ሁለትና ኮድ ሶስት ባጃጆች ባለመሳፈር ራሱን ከጥቃትና ከህገወጥ ተግባራት እንዲቆጥብ አሳስበዋል ወንጀል እኛ ከተማ መንገድ ይህ ትክክል ነው። ይሄ ችግር አለ። ይህንን አጥብቀን ልንዋጋው ይገባል። ወኛ ሰው በበቂ ጥርጣሬ የተያዘን ሰው ተገቢውን ምርመራ ሳይደረግ ከአመልካቹ ካሪ ተባሩ እኩል እየለቀቁ ህብረተሰባችን አንገቱን እንደፈናሽናጠት የሚያደርግ ተቋም እንዲኖረን አልፈልግም። እንዳላችና ያኮ ሁለት ወያኮ ሶስት የፖሊስ ካልሆነ በስተቀር በእያንዳንዷ ባጃጅ ቦታ ላይ ፖሊስ ብታቆም አስቸጋሪ ተሳካሪው ግን እዛች ኮድ ሁለት ውስጥ አልገባም፣ ማለት ስለዚህ አልገባ ወይዘሮ አገሬ አልልኝ የተባሉ የባህር ዳር ከተማ ነዋሪ ለዶች ቬሌ ዲደብልዩ በሰጡት አስተያየት መድረኩ ትምህርት የተወሰደበትና የህግ አካሉና ህብረተሰቡ ተናቦ ከሰራ ችግሮችን ሊቀንስ የሚችል ውይይት ነው ብለዋል። መንግስትና ህብረተሰቡ ተቀራርቦ ከሰራ በአንዱ ሆኖ ያለውን ነገር ከፈተሸ የማይቀረፍበት ነገር የለም። ወንጀሉ ለምን እነዚህ ወንጀል የሚሰሩት ከህብረተሰቡ ተደብቆ አይደለም የሚኖረው ህብረተሰቡ ውስጥ ነው። ግን ይሄንን የሚከታተለው የለም። ህብረተሰቡ ደግሞ ቅድም ሲነገር መድረክ እንደ እንደነበረው አጋልጠን ብንሰጥም ዞሮ ዞሮ ወንጀለኞች ነገ ማለዳ ተለቀው እኛ ላይ ችግር ይፈጥራሉ ስለሚሉ ያን ህግ ላይ ያለው አካል ፖሊስ ላይ ያለው አካል እሱን መንግስት ላይ ያለው አካል ጠበቃዶ ከያዘው ከህብረተሰቡ ጎን ከሆነ ህብረተሰቡ እያገለጠ ማይሰጥበት መንገድ የለም። ውይይቱ ጥሩ ነው፣ ተሳታፊውም ቆንጆ ነው፣ መድረክ ላይ የሚነሳውም ሀሳብ ቆንጆ ነው፣ ጥሩ ነው። በባህር ዳር ከተማ ስድስት ሺህ ያህል ባጃጅ ተሽከርካሪዎች ሲኖሩ በህጋዊ መንገድ የሚንቀሳቀሱት ከ ሶስት ሺህ ሁለት መቶ አይበልጡም ተብሏል። በተመሳሳይ ባለፈው ሳምንት የባህር ዳር ከተማ ነዋሪዎች የከተማዋን ጸጥታ በተመለከተ ከክልሉ እርዕሰ መስተዳደርና ከሌሎች ከፍተኛ ኃላፊዎች ጋር መወያየታቸው ይታወሳል። አለም ነው መኮንን ለዲ ደብልዩ ራዲዮ ባህር ዳር።